ዋና ቢሮውን በዚህ በዩናይት ስቴትስ ያደረገው ለጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምሕጻረ ቃል ሲፒጄ በመባል የሚታወቀው ድርጅት እስር ላይ የሚገኙ ጋዜጠኞችን ቁጥር ቀምሮ የሚያቀርብበትን ዓመታዊ ሪፖርቱን ይፋ አድርጓል። በያዝነው የታህሳስ ወር በሚጠናቀቀው የአውሮፓውያኑ 2016 ዓ ም በዓለም ዙሪያ 259 ጋዜጠኞች ታስረው እንደሚገኙም አስታውቋል። በሪፖርቱ ከአፍሪካ ግብፅ 25 ጋዜጠኞችን ዘብጥያ በማውረድ አንደኛ ኤርትራ 17 ጋዜጠኞችን በማሰር ሁለተኛና እንዲሁም ኢትዮጵያ 16 ጋዜጠኞችን በእስር ላይ በማቆየት ሦስተኛ ሀገር ተብላለች። ቆንጂታየ የሲፒጄ የምስራቅ አፍሪካ ጠጠር የሆኑትን ሙሬቲ ሙቲጋን አነጋግራ ተከታዩን ዘገባ አጠናቅራለች። በዓለም ዙሪያ ጋዜጠኞችን ማሳደድና ማሰር እየተባባሰ መምጣቱ ሲፒጄን እጅግ በጣም እያሳሰበ ነው ያለው። የጋዜጠኞች ደህንነት ተሟጋቹ ድርጅት የምስራቅ አፍሪቃ ተጠሪ ሙሬቲ ሙቴጋ በተለይ እንደ ቱርክ ባሉት ሀገሮች በጋዜጠኞች ላይ የሚፈጸመው ጥቃት እጅግ እንደ ተባባሰ ጠቅሷል። በአፍሪካም ቢሆን የመረጃ ስራቸውን በመስራታቸው ብቻ የሚታሰሩት ቁጥር አሁንም እንደጨመረ ነው ብለዋል። Yes, so in the Horn of Africa, Eritrea is the worst offender and we're very concerned because they've held አፍሪካ ቀንድ ውስጥ ለጋዜጠኞች በአንደኛ ደረጃ ክፉ ሀገር ኤርትራ ነች። ጋዜጠኞች ቤተሰቦቻቸው ሳይጎበኟቸው ወይም ቤተሰብና ዘመዶቻቸው በምን ሁኔታ ላይ እንዳሉ ሳያውቁ ከአስር ዓመታት በላይ ታስረው ይገኛሉ። ኢትዮጵያ በሁለተኛ ደረጃ ትከተላለች። በአጠቃላይ አፍሪቃን ካየን ግን እጅግ አሳሳቢዋ ሀገር ግብጽ ነች። የሶማሊያ ሁኔታ ግን መሻሻሉን አስከትሎ የገለጸው ሙሬቲ ሙሬጋ በአሁኑ ወቅት በዚያች ሀገር አንድም የታሰረ ጋዜጠኛ እንደሌለ ተናግሯል። የኢትዮጵያ ይዞታ ይበልጡን አሳሳቢ እየሆነ መጥቷል ብሏል። የሲፒጄ የምስራቅ አፍሪቃው ተጠሪ በሀገሪቱ በተለያዩ አካባቢዎች ተቃውሞዎች ከተቀሰቀሱበት ጊዜ አንስቶ የኢንተርኔት አምደኞች ማለት ብሎገሮች በብዛት እየታሰሩ መሆኑን አስተውለናል፣ ሲል አስረድቷል። በኢትዮጵያ የነጻ መገናኛ ብዙሃን ህልውና በተለይ ደግሞ አብዛኞቹ የግል ነጻ መገናኛ ብዙሃን የሚንቀሳቀሱበት ምህዳር ከ97ቱ ምርጫ ወዲህ በመዘጋቱ ብሎገሮች ወይም የኢንተርኔት አምደኞች ቁልፍ የዜና ምንጭ ሆነዋል። ስለዚህ የእስር ኢላማ እየተደረጉ ናቸው። የኢትዮጵያ መንግሥት ይህን ድርጊት በአስቸኳይ እንዲያቆም ጥሪ እናቀርባለን። እስከምናውቀው ድረስ በዚህ ዓመት በ2016 ዓመተ ምሕረት ከእስራት የተፈታው አንድ ጋዜጠኛ ብቻ ሲሆን ሁለት ታስረዋል። በእስር ላይ የሚገኘው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔቶች ባለቤትና ዋና አዘጋጅ ተመስገን ደሳለኝን ቤተሰቡ የት እንደሚገኝ ለማወቅ አለመቻሉንም ተረድተናል ያለው የሲፒጄ የምስራቅ አፍሪካ ተጠሪ የት እንዳለ መንግሥት በአስቸኳይ ያስታውቅ ሲል ጥሪ አቅርበዋል። አዎ የቤተሰቡን ስጋት ሰምተናል። ስጋታቸውን እንጋራለን። ቤተሰቦቹ ሊያገኙት እንዳልቻሉ እናውቃለን። ይህ እጅግ በጣም ያሳስበናል። የኢትዮጵያ መንግሥት ተመስገን ያለበትን ቦታ ካለምንም ቅድመ ሁኔታ በአስቸኳይ እንዲያስታውቅና ከእስር ተፈቶ ከቤተሰቡ ጋር እንዲቀላቀል እንጠይቃለን። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር በዓለም ዙሪያ እስር ቤት የሚገኙ ጋዜጠኞች እንዲፈቱ በትዊተር ዘመቻ መያዛቸው እንደሚረዳና ይህም ተጠናክሮ መቀጠል እንዳለበት ነው የሲፒጄው ተጠሪ ያስገነዘበው። በእርግጥ ከልብ በደስታ የምንቀበለው ነው። በተለይም በዓለም ዙሪያ ከመንግሥታት ባለሥልጣኖች ጋር ቀጥታ ግንኙነት ያላቸው መንግስታት በቀጥታ በማነጋገር ጋዜጠኞቹ እንዲፈቱ የበለጠ እንዲጥሩ እንፈልጋለን። ማንኛውም ጥረት ያስደስተናል። ለጋዜጠኞች ደህንነት ተሟጋቹ ድርጅት ኢትዮጵያ ውስጥ በእስር ላይ ስላሉ ጋዜጠኞችና የኢንተርኔት አምደኞች መረጃዎችን ለማጠናከር አሁን ያለው ሁኔታ እጅግ በጣም አዳጋች እንደሆነበት ሙሬቲ ሙቴጋ አስረድቷል። በተለይ ከአስቸኳይ ጊዜ አዋጁ ተግባራዊነት ወዲህ እጅግ ከባድ ስጋት አድሮብናል ብሏል። መንግስት ራሱ 11 ሺህ ገደማ የሚሆኑ ሰዎች መታሰራቸውን የተናገረበት ሁኔታ ነው ያለው። በእንደዚህ አይነት ድባብ ውስጥ መንቀሳቀስ እጅግ በጣም አስቸጋሪ ነው ሲል አክሏል። የምንተማመነው ከሀገር ውስጥ ራሳቸውን ለአደጋ አጋልጠው ከውጭም ጋዜጠኞች በስደት ያሉ ጋዜጠኞች በሚሰጡን መረጃ ላይ ነው ብሏል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ለማነጋገር ሲፒጄ ያደረገው ሙከራ እንዳልተሳካ አስታውቋል። የሆነ ሆኖ ዶክተር ነገሪ ሌንጮ በቪኦኤ የአድማጮች ጥያቄ መልስ በቀረቡበት ወቅት ስለ ጋዜጠኞች መታሰር የሚከተለውን መናገራቸው ይታወሳል። ጋዜጠኞችን በተመለከተ እንግዲህ የሀሳብ ነጻነት የፕሬስ ፍሪደም የምንለው የማምንበት ዛሬ በዛ ምክንያት ስታሰሩ እንዴት ነው የምሰማለ ምንለው ቅድምም ገልጬ ያለው አንድ ጋዜጠኛ ኃላፊነቱንና ግዴታውን አውቆ ምሰራ ከሆነ በዛ ምክንያት መታሰር የለበትም። ታስሮም ከሆነ ደግሞ በሕግ ሂደት ታይቶ ነጻ የሚወጣበት ሁኔታ ይኖራል። ከዛ ውጭ ግን ጋዜጠኛ ሳይሆኑ ጋዜጠኛ እንደሆኑ አድርጎ የጋዜጠኛን ካባ ለብሶ ሌላ ነገር የሚሰሩ ካሉ ደግሞ ስራቸው የሚያወጣቸው ይሆናል። እንደዛው ብንተው ጥሩ ይመስለኛል። ኢትዮጵያ ውስጥ ግን ጋዜጠኝነት ሙያው በትክክል ማዕከል ሆኖ የህዝብ ፍላጎት እንዲያገለግል እኔ የሚወክለው ጽፈት ቤትም የምንሰራበት ይሆናል። በአጠቃላይ ሚዲያና የመረጃ ማዕከላቱ ይሄንን ለማሻሻል ጥረት ይደረጋል ወደፊት ማለት ነው። ይህን ያሉት ደግሞ ዶክተር ነገሪ ሌንጮ የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ናቸው።